ደቡብ አፍሪካ ከአፓርታይድ ስርዓት ከተላቀቀች ለአራተኛ ጊዜ የሚከናወነው የአካባቢ ምክር ቤት ምርጫ በመላ ሀገሪቱ ድምፅ የመስጠት ስነ ስርዓት ዛሬ ከማለዳው አንድ ሰዓት ጀምሮ በመከናወን ላይ ይገኛል። ነፋሻማና ቀጥቃዛ አየር የታጀበው ምርጫ ገና በጠዋቱ በርካታ ቁጥር ያላቸው መራጮች በየድምፅ ምርጫ ጣቢያዎች ተሰልፈው ድምፅ ለመስጠት ወረፋ ሲጠባበቁ ተመልክቻለሁ። ደቡብ አፍሪካ እንደ ቀበሌ አይነት አደረጃጀቶች ስለሌሉ የህዝብ መሰብሰቢያ አዳራሾች አብያተ ክርስቲያናት አንደኛ ና ሁለተኛ ደረጃ ትምህርት ቤቶች ና አዳራሽ ያላቸው የመናፈሻ ስፍራዎች በድምፅ መስጫ ቦታነት እያገለገሉ ይገኛሉ መላኩ በዛሬው ምርጫ ድምፁን ለመስጠት የወጣው ሰው ቁጥር ምን ያህል ነው አዎ በዘንድሮው የአካባቢ መንግስት ምክር ቤት አባላት ምርጫ ሀያ ስድስት ነጥብ ሶስት ሚሊዮን ዜጎች ለመራጭነት የተመዘገቡ ሲሆን የመራጮቹም ቁጥር ከጎርጎራሲያውያን አቆጣጠር ሁለት ሺ አስራ አንድ የምርጫ ጊዜያቶች ጋር ሲነጻጸር በአስራ አንድ በመቶ መጨመሩን ነው የሀገሪቱ ገለልተኛ ምርጫ ኮሚሽን መረጃ የሚያመለክተው። መራጩ ሕዝብ ትኩረት ያደረገባቸው ዋነኞቹ ጉዳዮች የትኞቹ ናቸው? ያነጋገርካቸው መራጮች ምን ይላሉ? እንግዲህ ዛሬ ጠዋት ተንቀሳቀሼ በታዘብኩባቸው በጆሀንስበርግ ዮቭል የመዝናኛ ማዕከል ባርናቶ ፓርክ የሁለተኛ ደረጃ ትምህርት ቤት እና በጆሀንስበርግ የልጃገሮች ትምህርት ቤት ድምፅ ሰጥተው ሲወጡ ያገኘኋቸው ዜጎች እንደገለጹልኝ ከሆነ የተሻለችና የበለጸገች ደቡብ አፍሪካን ማምጣት ለሚችል ፓርቲ ድምጻቸውን መስጠታቸውን ተናግረዋል። በተለይ ሙስናን ለማዋጋት፣ የመሰረታዊ ተቋማትን ለማስፋፋትና እኩል የስራ እድል እንዲፈጥሩላቸው ፍላጎታቸው መሆኑን ተናግረዋል። በተለይ አንዲት እናት በሰጡኝ አስተያየት አየሩ እጅግ ቀዝቃዛ ነው፣ እኔ የምደርበው ልብስ አለኝ። ምንም የብርድ መከላከያ ሳይኖራቸው በንፋስ እና በብርድ ድምፅ ለመስጠት የተሳለፉትን ዜጎች ተመልከቱ። ተመራጮች የእነዚህን ወጣቶች መጽ ህይወት ለማሻሻል መትጋት አለባቸው ሲሉ ነግረውኛል። በምርጫው ዘመቻ ወቅት እንደምታስታውሰው አንዳንድ ግጭቶች ታይተው ነበር። ዛሬ መራጩ ህዝብ ድምፁን ካላንዳች ችግር መስጠት ችሏል። እንግዲህ በአብዛኛው የሀገሪቱ የምርጫ ጣቢያዎች በሰላማዊ መንገድ ድምፅ የመስጠት ሂደቱ እየተከናወነ ሲገኝ ዛሬ ጠዋት የምርጫው ድምፅ በመስጠት ስነስርዓቱ እየተካሄደ ባለበት በሀገሪቱ ምስራቅ ለንደን ካምብሪጅ ከተማ ነዋሪዎች የድምፅ መስጠቱን ሂደት በመቃወም መንገድ በመዝጋት ጎማ በማቃጠል በመጀመራቸው ፖሊስ የፕላስቲክ ጥይት መተኮሱንና አስለቃሽ ጋዝ በመጠቀም ድርጊቱን በመከላከል ላይ መሆኑን ተመልክቷል። የሀገሪቱ ፖሊስ ተጠባባቂ ኮሚሽነር ሌተናንት ጄኔራል ኮምቶ ፖላኔ እንደገለጹት በመላ ሀገሪቱ በድምፅ መስጫ ጣቢያዎች ሀምሳ ሺህ የፖሊስ መኮንኖች ተሰማርተዋል። የዛሬው ምርጫ ውጤት ለወደፊት ለሚደረጉ ምርጫዎች ምን አይነት ተጽዕኖ ይኖረዋል ተብሎ ነው የሚታሰበው። ከሁለት መቶ በላይ ፓርቲዎች ለእጩነት በቀረቡበት በዚሁ የአካባቢ ምክር ቤት ምርጫ በፕሬዚዳንት ጃኮብ ዙማ የሚመራው የአፍሪካ ብሔራዊ ኮንግረስ ኤንሲ በአሁኑ ምርጫ ከስልሳ በመቶ በታች ድጋፍ ካገኘ በእርግጠኛነት በሁለት ሺ አስራ ዘጠኝ ለሚካሄደው ሀገር አቀፍ ምርጫ ፈታኝ ይሆንበታል ሲሉ ነው አስተያየት የሚሰጡት። በጁሌስ ማሌማም የሚመራው የኢኮኖሚ ነጻነት ታጋዮች ፓርቲ በመጻረቃል ኤፍ ኤፍ ቀደም ሲል በጎርጎሮሳውያን አቆጣጠር በሁለት ሺህ አስራ አራት በተካሄደው አገር አቀፍ ምርጫ ያገኘውን ድጋፍ በጥፍ ካሳደገ እርሱም የተሻለ መንገድን ሊይዝለት ይችላል የሚል ነው። ነገር ግን የዲሞክራቲክ አሊያንስ ዲኤ ፓርቲ በየጊዜው የኤንሲን በመፈታተን ላይ ይገኛል። ምናልባት በዘንድሮ ምርጫ በለስ ከቀናው ወደፊት ሀገሪቱን በጋራ ለመምራት አስተማማኝ መሰረት ሊያስይዘው ይችላል ተብሎ ነው እየተገመተ ያለው። ያም ሆነ ይህ ተሸናፊዎች የምርጫውን ውጤት በፀጋ ከተቀበሉ የተለያዩ ፓርቲዎች ተባብረው ሀገሪቱ ከገባችበት የፖለቲካ ውጥንቅጥ በመውጣት ሙስናን በመዋጋት ኢኮኖሚውን በማሻሻልና የስራ አጥነት ለሚያንገላታቸውና በኑሯቸውም ላይ ምንም መሻሻል ላላመጣው የጥቁር ደቡብ አፍሪካን ሕይወት ለመቀየር በጋራ የሚተጉባት ሀገር ትሆናለች እያሉ ነው። የጆሐንስበርግ ወኪላችን መላኩ አየለ ለሰጠህን ማብራሪያ አመሰግናለሁ።